የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያቀርበውን የአማርኛ ፕሮግራም አሁን ጀመረ። የአማራ ክልል ልዩ ኃይሎች ከትግራይ ለቀው ወጡ። ከኢትዮጵያ ጦር ጎን ተሰልፈው ከትግራይ ተዋጊዎች ጋር ሲዋጉ የነበሩት የአማራ ክልል ልዩ ኃይሎች በኅዳር ወር በተደረሰው የሰላም ስምምነት መሠረት ከሽሬና አካባቢው ለቆ መውጣታቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ተጠያቂነት ማስፈን ላይ ትኩረት እንዲደረግ ሲሉ ፈረንሳይና ጀርመን አሳሰቡ። ላለፉት ሁለት ቀናት በኢትዮጵያ የሥራ ጉብኝት ካደረጉት የሁለቱ አገሮች የውጭ ጉዳይ ሚኒስትሮች ቆይታ ጋር የተያዘ ዘገባ ደርሶናል። ይህም ከዜናው ተከትሎ ነው የሚቀርበው። አርብ ጥር አምስት 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ሲድራግ ፍራንክሊን፣ የዜና አቅራቢያችን የምሽቱ ዜና አቅራቢያችን ስመኝሽ የቆየናት እስከ ምሽቱ አራት ሰዓት ድረስ ከተቀሩት ባልደረቦቻችን ጋር በመሆን አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና። መልካም ምሽት እንደምናመሻችሁ አድማጮች ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ከኢትዮጵያ ጦር ጎን ተሰልፈው ከትግራይ ታዋጊዎች ጋር የተፋለሙት የአማራ ኃይሎች በህዳር ወር በተደረሰው የሰላም ስምምነት መሰረት ከሰሜን ትግራይ ለቀው መውጣታቸውን የኢትዮጵያ ጦር ሰራዊት አስታወቀ። የጦር ሰራዊቱ ሐሙስ ዕለት ባወጣው መግለጫ የአማራ ክልል ኃይሎች ከሽሬና በአካባቢው ከሚገኙ ከተሞች ለቀው እንዲወጡ መታዘዛቸውን ያስታወቀ ሲሆን የኢትዮጵያ መከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹም ጀነራል አበባው ታደሰ የክልሉ ኃይል ሲወጣ መመልከታቸውን ተናግረዋል። ሆኖም ከትግራይ ባለስልጣናት እስካሁን የተሰጠ አስተያየት የለም። የአማራ ኃይሎች እንደ ኤርትራ ሁሉ በህዳር ወር የተፈረመው የሰላም ስምምነት አካል ባለመሆናቸው በሰላም ስምምነቱ አተገባበር ላይ ትልቅ ፈተና ሆነው ቆይተዋል። ስምምነቱን የሚከታተለውን የአፍሪካ ህብረት ማግኘት ባለመቻሉ የአማራ ጦር ስለመውጣቱ በገለልተኛ አካል ማረጋገጥ አልተቻለም። የኤርትራ ኃይሎችም ከክልሉ ስለመውጣታቸው እስካሁን ግልጽ የሆነ መረጃ ባይኖርም የአይንማኞች የኤርትራ ኃይሎች ከሁለት የትግራይ ከተሞች ባለፈው ወር መውጣታቸውን አስታውቀው ነበር። የአውሮፓ ሚኒስትሮች በኢትዮጵያ እያደረጉት ባለው ጉብኝት በኢትዮጵያ ያለውን የሰላም መሻሻል ያወደሱ ሲሆን በአንጻሩ ያለ ፍትህ እርቅ አይኖርም ሲሉ የፈረንሳይና የጀርመን ውጭ ጉዳይ ሚኒስትሮች አሳስበዋል። ለሁለት ዓመታት የዘለቀው ጦርነት መቆምን በመደገፍ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በኢትዮጵያ ጉብኝት እያደረጉ ሲሆን ሚኒስትሮቹ በትላንትናው ዕለት ባደረጉት ንግግር ያለ ፍትህ እርቅ ሊመጣ አይችልም ብለዋል። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና፣ የጀርመኗ አናሌና ባየርቦክ የኢትዮጵያ ጉብኝታቸውን የጀመሩት የህወሀት ኃይሎች ከባድ መሳሪያቸውን ማስረከም መጀመራቸውን ይፋ ካደረጉ ከአንድ ቀን በኋላ ነው። የፈረንሳይ የውጭ ጉዳይ ሚኒስትር ኮሎና ከጀርመኗቻቸው ጋር በጋራ ባደረጉት ጋዜጣዊ መግለጫ ላይ ግጭት ቆሟል፣ እርዳታ ይደርስባቸው ያልነበሩ ቦታዎች ድጋፍ እየደረሰ ነው፣ እንዲሁም ተዋጊዎቹ መሳሪያ እየመለሱ ነው በማለት በፌዴራል መንግስትና በህወሀት መካከል ያለውን የሰላም ሽግግር ሂደት አበረታተዋል። ይሁን እንጂ ሁለቱም ሚኒስትሮች በግጭቱ ወቅት የተፈጸሙ በደሎችን የሚያይ ፍትሐዊ የሽግግር ስርዓት እንዲመሰረትም አሳስበዋል። የጀርመኗ የውጭ ጉዳይ ሚኒስትር ባርቦክ በበኩላቸው እኛ ጀርመናውያንና ፈረንሳዮች እርቅ በአንድ ሌሊት እንደማይከሰት እናውቃለን፣ ነገር ግን በወንጀል ጥቃት ተጎጂ የሆኑ ሰዎች ፍትህ የሚያገኙበት ተስፋ ከሌለ እርቅና ዘላቂነት ያለው ሰላም አይኖርም ሲሉ ተናግረዋል። ሁለቱ ሚኒስትሮች ትግራይን ለምን ሳይጎበኙ እንደቀሩ ከጋዜጠኞች ጥያቄ የቀረበላቸው ሲሆን የጀርመኗ ባርቦክ ይህ የአዲስ ነገር ጅማሪ ነው፣ ወደፊት የባለቤትነት ጥያቄ የሚነሳባቸውን ቦታዎችም ጭምር የምንጎበኝ ይሆናል ብለዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መንግስታቸው ወንጀለኞች ሳይቀጡ እንደማያልፉ እንደሚያረጋግጥ በጋዜጣዊ መግለጫው ላይ አስታውቀዋል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ኢትዮጵያ በቅርቡ የተፈራረመችውን የሰላም ስምምነት ሙሉ በሙሉ ተግባራዊ እንድታደርግና ሁሉም ወገኖች ሰብአዊ እርዳታ ያለምንም እንቅፋት እንዲዳረስ፣ ለሲቪሎች ጥበቃ እንዲደረግ፣ መሰረታዊ አገልግሎቶች እንዲመለሱና ዓለም አቀፍ የሰብአዊ መብት መርማሪዎች በግጭት የተጎዱ አካባቢዎችን ማግኘት እንዲችሉ እንዲያመቻቹ ጠየቁ። አምባሳደር ጃኮብሰን ይህን ጥሪ ያቀረቡት በኦሮሚያ ክልል ጅማ ከተማ ጉብኝት ባደረጉበትና ጅማና አሜሪካ ኮርነር የተሰኘውን የባህል ልውውጥና የትምህርት ማዕከል በድጋሚ በከፈቱበት ወቅት ነው ኢትዮጵያ የሚገኘው አሜሪካ ኤምባሲ ዛሬ ባወጣው መግለጫ በኦሮሚያና በሌሎች የኢትዮጵያ አካባቢዎች ያለውን ጸጥታና መረጋጋት በተመለከተ አምባሳደር ጃኮብሰን መሰረታዊና ኢኮኖሚያዊ ተግዳሮቶችን መፍታት አስፈላጊነትን ማሳሰባቸውን አስታውቋል። አምባሳደሯ በጅማ በነበራቸው ቆይታ ከአካባቢው አመራሮች ጋር መገናኘታቸውንና ዩናይትድ ስቴትስ በአካባቢው ባላት ተሳትፎ የረጅም ጊዜ አጋርነትን ለማጠናከር በሚቻልባቸው ጉዳዮችና ሰላምን በጋራ የማራመድ ጥረት ቶች ላይ መወያየታቸውንም የኤምባሲው መግለጫ አመልክቷል። መግለጫው አክሎ አምባሳደር ጃኮብሰን በጅማ ዩኒቨርስቲ ጉብኝት ማድረጋቸውንና አሜሪካና ኢትዮጵያ በከፍተኛ ትምህርት ዙሪያ የበለጠ መተባበርና አጋር ሆነው መስራት በሚችሉባቸው ጉዳዮች ዙሪያ ከዩኒቨርሲቲው ፕሬዝዳንት ጀማል አባፊታ ጋር መነጋገራቸውን ጠቅሷል። አምባሳደሯ ከሃይማኖት መሪዎች ጋር መገናኘታቸውንና በኢትዮጵያና በአሜሪካ መካከል ያለው ማህበራዊና ፖለቲካዊ ግንኙነት እንዴት የበለጠ ማጠናከር እንደሚቻል የተነሱ ሀሳቦችን ማዳመጣቸውም ተጠቅሷል። ከሁለት አስርት ዓመታት ወዲህ በተከሰተ አስከፊ የኮሌራ ወረርሽኝ የ750 ሰዎች ሕይወት ማለፉን የማላዊ መንግስት አስታወቀ። የዓለም ጤና ድርጅትም በዓለም አቀፍ ደረጃ በተከሰተውና ከተለመደው የበለጠ በጣም የተስፋፋና ገዳይ ባለው በዚህ በሽታ በከፍተኛ ሁኔታ ከተጠቁ ሀገሮች መካከል ማላዊ አንዷ መሆኗን አስታውቋል። የማላዊ ጤና ሚኒስትር ሐሙስ ዕለት ባወጡት ትዕዛዝ የንጹሕ ውሃ የመጸዳጃ ቤትና የቆሻሻ ማስወገጃ የሌላቸው የንግድ ተቋማት እንዲዘጉ ያሳሰቡ ሲሆን ያልበሰሉ ምግቦች ሽያጭ ላይም ገደቦች አስቀምጠዋል። የጤና ሚኒስትሩ እንደገለጹት ውሃ ወለድ በሆነው በሽታ አዲስ ከተያዙ 589 ህሙማን ውስጥ 17ቱ ባለፉት 24 ሰዓታት ውስጥ ሕይወታቸው አልፏል። ባለፈው ዓመት መጋቢት ወር በሽታው በማላዊ መከሰቱ ይፋ ከተደረገበት ጊዜ አንስቶ እስካሁን 22759 ሰዎች በበሽታው የተያዙ ሲሆን በየቀኑ 15 ሰዎች ሕይወታቸው ያልፋል። ባለፉት አስር ቀናት ውስጥም 155 ሰዎች መሞታቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። በሕገ ወጥ መንገድ ወደ አውሮፓ ሕብረት አገሮች ለመግባት ጥረት የሚያደርጉ ስደተኞች ቁጥር ባለፈው ዓመት 330ሺ መድረሱን የህብረቱ የድንበርና የባህር ዳርቻዎች ጥበቃ ድርጅት ዛሬ አስታወቀ። ይህ አሐዝ ከ2016 ዓ ም ወዲህ ከፍተኛው መሆኑ ተነግሯል። በተገባደደው የአውሮፓውያኑ 2022 ዓ ም ከተደረጉት ሙከራዎች ገሚ ሲያክሉ በምዕራብ የባልካን ክልል በየብስ የተደረጉ ናቸው ሲል ፍሮንቴክስ የተሰኘው የህብረቱ የድንበርና የባህር ዳርቻዎች ጥበቃ ድርጅት የቅድመ ጥናት ስሌቶችን ዋቢ አድርጎ አመልክቷል። ወደ አውሮፓ የሚገቡበት መንገድ ምንም ይሁን ምን ታዲያ ከአጠቃላዩ አሀዝ 47 በመቶ ያክሉን ድንበር አቋርጦ ለመግባት የተደረገ ሙከራ የፈጸሙት ሶሪያውያን፣ አፍጋኒስታውያንና ቱኒዚያውያን ሆኖ ተገኝተዋል። በተጨማሪም ከሙከራዎቹ ከ80 ከመቶ በላይ የሚሆኑት ወንዶች መሆናቸውንም ፍሮንቴክስ ገልጧል። እንደ አውሮፓውያን የ ዘመን አቆጣጠር በ2015 ዓ ም አብዛኞቹ በሀገራቸው ያለውን ግጭት ሸሽተው የተሰደዱ ሶሪያውያን የሆኑባቸው ቁጥራቸው ከአንድ ሚሊዮን በላይ ሰዎች 27 አባል ሀገሮች ያሉትን የአውሮፓ አህጉር ያጥለቀለቀ የፖለቲካ ቀውስ መቀስቀሳቸው አይዘነጋም። ዴላዌር በሚገኘው የአሜሪካ ፕሬዝዳንት ጆ ባይደን መኖሪያ ቤት ተጨማሪ ሚስጢራዊ ሰነዶች መገኘታቸውን የፕሬዝዳንቱ ጠበቃ ትላንት አስታወቁ። በሳምንቱ መጀመሪያ ጆ ባይደን ቀድሞ ምክትል ፕሬዝዳንት በነበሩበት ወቅት ጥብቅ የሀገር ሚስጥር ተብለው የተለዩ ሰነዶች ከሥልጣናቸው ከወረዱ በኋላ ዋሽንግተን ውስጥ እንደ ቢሮ ይጠቀሙበት በነበረ አንድ የጥናት አጥኚዎች ስብስብ ተቋም ውስጥ የመገኘቱ ዜና ይፋ ከተደረገ በኋላ ለዋይት ሀውስ አሳፋሪ ሳምንት ሆኖ ቆይቷል። ጉዳዩን አስመልክቶ ሐሙስ ዕለት የተናገሩት ፕሬዚዳንት ባይደን ጠበቆቻቸው ሚስጥራዊ ሰነዶቹን ፈልገው እንዳገኙና እንዳስረከቡ ተናግረዋል። ባይደን ምስጢራዊ ሰነዶችን በቁም ነገር እንደማያቸው ሰዎች ያውቃሉ። ከፍትህ መስሪያ ቤቱ ጋርም ሙሉ ለሙሉ እየተባበርን ነው ብለዋል። ሆኖም የሪፐብሊካን መሪዎች ኤፍቢአይ የተሰኘው የፌዴራል ምርመራ ቢሮ ፍሎሪዳ በሚገኘው የቀድሞ ፕሬዚዳንት ዶናልድ ትራምፕ መኖሪያ ቤት ላይ ፍተሻ ባካሄድበት ወቅት ዲሞክራቶች ትራምፕ ላይ ጠንካራ ትችት ሰንዝረዋል በማለት ተቃውሟቸውን አሰምተዋል። የአሜሪካ ጠቅላይ አቃቤ ሕግ ሜሪ ጋርላንድ የፍትህ ሚኒስቴር በባይደን እጅ የተገኙትን ጥብቅ የሀገር ሚስጥር ማህተም የተደረገባቸውን ሰነዶች የሚመረምር ልዩ አማካሪ እንደሚሾም ትላንት አስታውቀዋል። የአሜሪካ ፕሬዚዳንቶች ሰዎች የስልጣናቸው ዘመን ሲያበቃ የተጠቀሙባቸው ምስጢራዊ ሰነዶች ወደ ብሔራዊ ቤተ መዛግብት እንጂ ወደ ሌላ ቦታ መሄድ እንደሌለባቸው የዩናይትድ ስቴትስ ሕግ ያዛል። በዩናይትድ ስቴትስ ዝናብ የቀላቀለ ከባድ አውሎ ንፋስ ጉዳት አደረሰ። ትላንት ሐሙስ የዩናይትድ ስቴትስ ደቡባዊ ክፍለ ግዛቶችን የመታው ዝናብ የቀላቀለ ከባድ አውሎ ንፋስ በታሪካዊቱ ሰልማ ከተማ የቤት ጣሪያዎችን ሲነቃቅል፣ ማዕከላዊ አላባማ ውስጥ ደግሞ ለስድስት ሰዎች ህይወት መጥፋት ምክንያት ሆኗል። የኤሌክትሪክ ምሰሶዎችን በመጣል በአስር ሺዎች የሚቆጠሩ ነዋሪዎችን ያለ ኤሌክትሪክ ኃይል ባስቀረበት የጆርጂያ ክፍለ ግዛትም ሌላ አንድ ሰው መግደሉ ታውቋል። ከሴልማ ሰሜን ምስራቅ 66 ኪሎ ሜትሮች ርቃ በምትገኘው የአላባማዋ አውቶጓ ወረዳ በደረሰው ውድመት ነው ስድስቱ ሰዎች መገደላቸው የተረጋገጠው። ሁለት የገጠር ማህበረሰቦች መኖሪያዎች የተዘረጉበትን 32 ኪሎ ሜትሮች ቆራርጦ የደረሰው አውሎ ንፋስ ቁጥራቸው አርባ የሚደርስ የመኖሪያ ቤቶችን ማውደሙን የወረዳው የድንገተኛ አደጋዎች ቁጥጥር ዳይሬክተር እርኒ ባጌት ተናግረዋል። ባጌት ለአሶሴትድ ፕሬስ ዜና ወኪል እንዳስረዱት በርካታ ተንቀሳቃሽ መኖሪያ ቤቶችን ወደ ሰማይ ያነሳው አውሎ ነፋስ አደጋ ያደረሰባቸው 12 ሰዎች ለድንገተኛ ሕክምና ወደ ሆስፒታል ተወስደዋል። የአደጋ ሰራተኞች ትላንት ማምሻው ላይ እርዳታ የሚያስፈልጋቸውን ሰዎች ለመፈለግ የወደቁ ዛፎችን ሲቆርጡ ማምሸታቸውም ተዘግቧል። በእርግጥም ከባድ ጉዳት ደርሷል። ይህ በዚህ ወረዳ ውስጥ ካየኋቸው ሁሉ የከፋው ነው ብለዋል ባጌት። በጆርጂዋ ጃክሰንም አንድ ሰው በአውሎ ነፋሱ ወቅት በተሳፈረበት ተሽከርካሪ ላይ ዛፍ ወድቆ ህይወቱ ማለፉን የበት ወረዳ ወንጀል መርማሪ ሌሲ ፕሩ ተናግረዋል። በዚች ወረዳ ከአትላንታ ደቡብ ምስራቅ በሚገኝ ስፍራ አውሎ ነፋሱ አንድ የጭነት ማመላለሻ ባቡር ከሀዲዱ ማሳቱንም ባለስልጣናት ተናግረዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የአርብ ምሽት መሰናዷችን ጋር መልካም ቆይታ ስመኝሽ የቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው አርብ፣ ጥር 5 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሲ አሸናፊ፣ የስቱዲዮ ድምፅና ምስል አቀናባሪያችን ቲያን ዋንግ ዋንግ ናት። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ ትስስር ገጾቻችን አሰናጇ ደግሞ አባየሁ ገበያው ናት። አድማጮች አድማጮቻውን በቀጥታ ወደ ዕለቱ አብሔርስ ነው መወስዳችሁ የአማራ ክልል ልዩ ኃይሎች ከትግራይ ለቀው ወጡ፣ ይላል የዕለቱ ዓቢይ ርዕስ። ከኢትዮጵያ ጦር ጎን ተሰልፈው ከትግራይ ተዋጊዎች ጋር ሲዋጉ የነበሩት የአማራ ክልል ልዩ ኃይሎች በህዳር ወር በተደረሰው የሰላም ስምምነት መሰረት ከሽሬና አካባቢው ለቆ መውጣታቸውን የኢትዮጵያ መከላከያ ሰራዊት አስታወቀ። የመከላከያ ሰራዊቱ ዛሬ ሐሙስ ባወጣው ትላንት ሐሙስ ባወጣው መግለጫ የአማራ ክልል ኃይሎች ከተባሉት አካባቢዎች ለቀው እንዲወጡ መታዘዛቸውን ያስታወቀ ሲሆን የኢትዮጵያ መከላከያ ሰራዊት ምክትል ጠቅላይ ኢታማዦር ሹም ጀኔራል አበባው ታደሰ የክልሉ ኃይል ሲወጣ መመልከታቸውን ተናግረዋል። ሆኖም ከትግራይ ባለስልጣናት እስካሁን የተሰጠ አስተያየት የለም። አስቴር ምስጋናው ተከታትለዋለች። በኢትዮጵያ መንግስትና በህወሀት መካከል ደቡብ አፍሪካ ፕሪቶሪያ ውስጥ የተካሄደውን የሰላም ስምምነት ተከትሎ የአማራ ክልል ልዩ ኃይሎች ከትግራይ ክልል ሽሬና አካባቢው ለቀው መውጣታቸውን የኢትዮጵያ መከላከያ ሰራዊት ዛሬ ባወጣው መግለጫ አስታውቋል። ልዩ ኃይሉ አካባቢውን ለቆ ሲወጣ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰን ጨምሮ የአማራ ልዩ ኃይል አመራሮች ሽኝት ማድረጋቸውም ተጠቅሷል። በአክሱምና በሽሬ መካከል በምትገኘው ስለህላ በተባለች አካባቢ እንደሚኖሩ በስልክ የነገሩን አንድ ስማቸው እንዲጠቀስ ያልፈለጉ የአካባቢው ነዋሪ ከአራት ቀናት በፊት ቁጥራቸው የበዛ አውቶቡሶች የታጠቁ ኃይሎች ይዘው ከከተማው ሲወጡ መመልከታቸውን ገልጸውልናል። ከአራት ቀን በፊት ያለሁ ነበር። ዛሬ አላየሁም። በፊት ግን እየወጡ ነበር። አሁ በትራንስፖርት እያሄድ ነበር በአውቶቡስና በአሽ ከየት እንደወጡ በደንብ አላወቁም። ግን በስፓርት ያልፍን ያየሁም እዚህ አካባቢ ነበሩ። የለም ከአክሱም አካባቢ ነው የመጡት። በሰለክለ ሽሬ የሽሬ ከተማ ነዋሪ እንደሆኑና ስማቸውን መጥቀስ ያልፈለጉ ሌላው አስተያየት ሰጭም ቤተሰቦቻቸው ከሽሬ ከተማ ወጣ ብላ በምትገኘው እንዳባጉና እንደሚኖሩ ገልጸው የአማራ ልዩ ኃይልም በዚያው አካባቢ እንደነበር ጠቁመዋል። ዛሬ ግን በአውቶቡስ ለቆ እየወጣ መሆኑን ቤተሰቦቻቸው በስልክ እንደነገሯቸው ለአሜሪካ ድምጽ አስረድተዋል። ባቡና እና እዛ አካባቢ ስልክ ደውዬ ነበር። አሁን ዛሬ ነው ደውዬ የነበርኩት። እዛ ደውዬ እንደነገሩኝ ቤተሰብ ምናምን የኔ ቤተሰብች እንዳባቡና ናቸው፣ እና ወደ እነሱ ደውዬ የነበረዋል። እና እነሱ እንደነገረኝ ከሆነ ወደ አርባ መኪና የሚሆን የአማራ ብያይ እንደወጣ ነገረኛል። ሌሎች ደግሞ ወደ ሙሉ በሙሉ አልወጡም፣ ለመሄድም የተዘጋጁ አሉ ምናምን ብሎኛል። ገጠር አካባቢ የነበሩ ወደ እንዳባቡን አካባቢ ተሰባስበዋል። ወደ ከተማው ማለት ነው። ገጠር አካባቢ በብዛት ስለነበሩ በቃ ዛሬ ወደ ከተማው ተሰባስበዋል። ግን አልወጡም አሉ ለመሄድ ግን እየተዘጋጁ ነው እቃቸው ምናምን ሸራክሶ እንዳሉ ነው። ሙሉ በሙሉ አልወጡም። ይሄ ነው። ከትግራይ ባለስልጣናት እስካሁን የተሰጠ አስተያየት የለም። በጉዳዩ ዙሪያ ከአማራ ክልል ልዩ ኃይልና ከክልሉ ፖሊስ ኮሚሽን ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ስምምነቱን የሚከታተለው የአፍሪካ ሕብረት ማግኘት ባለመቻሉ የአማራ ጦር ስለ መውጣቱ በገለልተኛ አካልም ማረጋገጥ አልተቻለም። የኤርትራ ኃይሎችም ከክልሉ ስለመውጣታቸው መውጣታቸው እስካሁን ግልጽ የሆነ መረጃ ባይኖርም የአይንማኞች የኤርትራ ኃይሎች ሁለት የትግራይ ከተሞች ባለፈው ወር መውጣታቸውን አስታውቀው ነበር። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። አስቴርን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ተከታዩ ርዕስ ደግሞ ወደ አዲስ አበባ ይመልሰናል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ተጠያቂነትን ማስፈን ላይ ትኩረት እንዲደረግ ሲሉ የፈረንሳይና ጀርመን መንግስታት አሳሰቡ። በኢትዮጵያ የስራ ጉብኝት ያደረጉት የሁለቱ ሀገሮች የውጭ ጉዳይ ሚኒስትሮች የሰላም ስምምነቱን አድንቀው ሆኖም ያለ ፍትህ ዘላቂነት ያለው ሰላም የለም ማለታቸው ተገልጧል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በበኩላቸው መንግስት ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን የማስፈን ተግባሩን ለመደገፍ የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከኢሰመኮ ጋር መርማሪ ቡድን እንዲያቋቁም ጥያቄ ማቅረቡ ነ አብራርተዋል የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በበኩላቸው በዛሬው ዕለት በሰጡት መግለጫ መንግስት ተጠያቂነትን የማስፈን ስራ የሚያከናውነው ማንንም ለማስደሰት ሳይሆን የግድ ስለሚያስፈልግ ነው ማለታቸውን ጠቅሶ ኬኔዲ አባተ ተከታዩን አድርሶናል የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና እና የጀርመኒ የውጭ ጉዳይ ሚኒስትር አናሌና ባይርቦክ በትናንትናው ዕለት በኢትዮጵያ ያደረጉትን ጉብኝት ተከትሎ በሰጡት መግለጫ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በሰላም ሂደቱ እንዲሁም በሌሎች ዘርፈ ብዙ ጉዳዮች ላይ ስኬታማ ውይይት ማድረጋቸውን ተናግረዋል። የትላንቱ ጉብኝታቸው በኢትዮጵያ መንግስትና በህወሀት መካከል የተፈረመው የሰላም ስምምነት ስኬታማ እንዲሆን ድጋፍ የማድረግ ከሰላም ስምምነቱ በኋላ ያለውን የሰብአዊ የቅርቦት ሂደት የመቃኘት እንዲሁም ከሁለት ዓመቱ ጦርነት ጋር ተያይዞ ለተፈጸሙ ኢሰብአዊ ተግባራት ተጠያቂነት እንዲኖር ግፊት የማድረግ ዓላማ ያነገበ መሆኑን የገለጹት ሚኒስትሮቹ እስካሁን ያለውን የስምምነቱን የትግበራ ሂደት አድንቀው ተጠያቂነትን ማረጋገጥ ልዩ ትኩረት እንዲደረግበት ጠይቀዋል። የፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና ያለ ፍትህ ዘላቂነት ያለው ሰላም የለም። ስለዚህ ለዘላቂ ሰላም ፍትህን ማስፈን አስፈላጊ ነው። ግልጽ የሆነ የሰላም ሂደት ሊተገበር ይገባል። የተባበሩት መንግሥታት የሰብአዊ መብቶች ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብቶች ኮሚሽን በጥምረት ሪፖርታቸው ያቀረቧቸው ምክረ ሀሳቦች አሁን መተግበር እየጀመሩ ነው። ከኢትዮጵያ ጋር ያለንን ግንኙነት ዳግም ለመጀመር ይህ እንዲሆን እንፈልጋለን። ሲቪሎችን ከተለያዩ ጥቃቶች መጠበቅ በ ግጭት ግጭቶች ውስጥ ቅድሚያ የሚሰጠው ጉዳይ እንደሆነ ዓለም አቀፍ የሰብአዊ ህግን ጠቅሰው የተናገሩት የጀርመኗ ውጭ ጉዳይ ሚኒስትር አናሌና ባየርቦክም እንዲሁ በሰሜን ኢትዮጵያው ጦርነት ከፍተኛ የሰብአዊ መብት ጥሰት መፈጸሙን አስታውሰው ለዚህም ተጠያቂነትን ማስፈን የግድ እንደሚያስፈልግ ነው ያሳሰቡት። በትግራይ ክልል የተፈጸመውን የሰብአዊ መብት ሰት ወንጀል ጉዳይ ለመመልከት የመጀመሪያው እርምጃ የሰላም ስምምነት ማድረግ ነው። ይህ ሆኗል። ሁለተኛው መሰረታዊ ተግባር ሰብአዊ ድጋፍ ማቅረብ ነው። ይህም እየሆነ ነው። ሶስተኛው የሰብአዊ መብት ጥሰቶችን መመርመር ነው። እነዚህ ሁሉ ቅድመ ሁኔታዎች ናቸው። ተጠያቂነትን ማስፈን ዋናው ጉዳይ ነው። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰጡት ምላሽ መንግስት ለተፈጸመው የሰብአዊ መብት ጥሰት ተጠያቂነትን የማስፈን ተግባር በማከናወን በማከናወን ላይ መሆኑን ገልጸው የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከኢትዮጵያ ሰብአዊ መብቶች ኮሚሽን ጋር መርማሪ ቡድን እንዲያቋቁም ጥያቄ መቅረቡንም አብራርተዋል። ከተጠያቂነት ጉዳዮች ጋር ተያይዞ ያላቸውን ስጋት እንረዳለን። ቃል እንደገባንላችሁ ግጭቱን በሰላም ለመፍታትና የሰላም ስምምነቱን ለመተግበር የምንችለውን ሁሉ አድርገናል። የሰብአዊ አቅርቦትን በማሻሻል እና መሰረታዊ አገልግሎቶችን ወደነበሩበት በመመለስም በቃላችን መሰረት እየሰራን ነው። የተጠያቂነት ጉዳይንም እንዲሁ። እንደ መንግሥት ለዜጎቻችን ኃላፊነት አለብን። ግልጽ ምላሽ ለመስጠት በቁርጠኝነት እንሰራለን። ከጣምራ የምርመራ ቡድኑ ሪፖርት በኋላ ወዲያውኑ ነው የሚኒስትሮች ግብረ ኃይል አቋቁመን ምክረ ሐሳቦችን ለመፈጸም ሥራ የጀመረ ነው። አሁንም ኮሚቴው ተጠያቂነትን ለማስፈን ያለ እረፍት እየሰራ ነው። አሁን ደግሞ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ከኢሰመኮ ጋር መርማሪ ባለሙያዎችን እንዲያቋቁም ጠይቀናል። በዛሬ ዕለት መደበኛ መግለጫቸውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በበኩላቸው መንግስት ተጠያቂነትን ማስፈን ማንንም ከማስደሰት በላይ የግድ አስፈላጊ እንደሆነ አምኖ እንደሚሰራ ተናግረዋል። የሰብአዊ መብት ጉዳይ ላይ የኢትዮጵያ መንግስት ምንም ለጥያቄ የሚቀር በሰብአዊ መብት ጥሰት የሚከሰሱ አካላትን ለፍርድ የማቅረብ ጉዳይ ወዳጆቻችንን፣ አጋሮቻችንን ለማስደሰት ተብሎ የሚደረግ የሕዝብ ጉንኙነት ሸቀጥ አለ። ፍትሕ እንዲኖር እርቅ እንዲኖር ሪድረስ ማድረግ ቁስሉ እንዲያጠግግ ለማድረግ በጣም አስፈላጊ ስለሆነ በዛ ደረጃ ነው መታየት አለበት። ወዳጆቻችንም ያነሳል። ከእሱ ጋር ተያይዞ የኢትዮጵያ መንግስት ቆይቷል። ጉዳዩን በተመለከተ መስራት ከጀምር ጀርመንና ፈረንሳይ አባል የሆኑበት የአውሮፓ ህብረት ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ለኢትዮጵያ የሚያደርገውን የበጀት ድጎማ ማቋረጡ ይታወቃል። የጀርመንና የፈረንሳይ ውጭ ጉዳይ ሚኒስትሮች ታዲያ በኢትዮጵያ ቆይታቸው ሀገሮቻቸው በህብረቱ እንዲሁም በዓለም አቀፍ ተቋማት ያላቸውን ተጽዕኖ ፈጣሪነት ተጠቅመው ለኢትዮጵያ ይደረግ የነበረው ድጋፍ እንዲቀጥል የማድረግ ፍላጎት እንዳላቸው ስለ መግለጻቸው አምባሳደር መለስ በዛሬው መግለጫቸው ጠቅሰዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች ወደ ተከታዩ ርዕስ ስናልፍ ደግሞ ወደ ትግራይ ነው የሚወስደን። ታስረው ከነበሩ አምስት የትግራይ ቴሌቪዥን ጋዜጠኞች ሶስቱ በነጻ ተለቀቁ። ጋዜጠኞቹ በ2013 ዓ ም የፌዴራል መንግስት ጊዜያዊ አስተዳደር በክልሉ አቋቁሞ በነበረበት ወቅት ከጠላቅ ጋር ተባብራቸዋል በሚል ነው የታሰሩት ይለናል። ሁለቱ ጋዜጠኞች እስካሁን እንደ ታሰሩ መሆናቸውን ጠቅሰው ሙልጌታ አጽብሀ ከዚያው ባጠናቀረው ተከታዩ ዘገባው ባለፈው አመት ግንቦት ወር 2014 ዓ ም የታሰሩት የትግራይ ቴሌቪዥን ጋዜጠኞች ትሾመጠም መጠም አለውና ምስግና ስዩም ከትናንት በስቲያ ረቡዕ፣ ጥር 3 2015 ዓ ም ከስምንት ወራት እስራት በኋላ የመቀለ ከተማ ከፍተኛ ፍርድ ቤት በነፃ እንዲለቀቁ ወስኗል። ሀበን ሐለፎም የተባለ ሌላ የተቋሙ ጋዜጠኛ ደግሞ ባለፈው ህዳር ወር መጨረሻ በነፃ መለቀቁ ከቤተሰቦቹ ሰምተናል። ጋዜጠኞቹ የቀረበባቸው የአቃቢ ህግ ምስክር ማስረጃ እንደማያስከስሳቸው ፍርድ ቤቱ በመወሰኑ ነው በነፃ የተለቀቁት። ጋዜጠኛ ተሾመ ጠማለሁ ብዙ ጊዜ የወሰደ ቢሆንም በፍርድ ቤት ውሳኔ ነፃ መባሉ እንዳስደሰተው ለአሜሪካ ድምፅ ተናግሯል። ለስምንት ወር ያው በእስር ላይ ነው የቆየሁት። በጥር ሦስት ነው አሁን ነፃ የወጣ ነው፣ በፍርድ ቤት ምክንያት ማለት ነው። ያው በተጠራው መሰረት ለህዝባችን ለሙያችን ስንሰራ እንደነበር ተረጋግጠዋል። ከዚህ ውጭ የተገኘ ነገር ፋስ ስለሌለ በነፃ እንድንለቀቅ ወስነዋል ፍርድ ቤቱ። እስካሁን ኃይለ ሚካኤል ገሰሰና ዳዊት መኮነን የተባሉ የትግራይ ቴሌቪዥን ጋዜጠኞች በእስር ይገኛሉ። ኃይለ ሚካኤል የአቃቢ ህግ ምስክሮች ያቀረቡት ማስረጃ እንዲከላከል ለየካቲት አስራ ስምንት ሁለት ሺ አስራ አምስት አመተ ምህረት ቀጠሮ የሰጠው ሲሆን ዳዊት መኮነን ደግሞ ትናንት ሐሙስ ጥር አራት ሁለት ሺ አስራ አምስት አመተ ምህረት የአቃቢ ህግ ምስክሮች የተወሰኑ ቃላቸውን የሰጡ ሲሆኑ የቀሩ ምስክሮች በመኖራቸው የእነሱ ለመስማት ለየካቲት አስራ ስድስት ቀጠሮ ተይዟል። የኃይለ ሚካኤል ገሰሰ ጠበቃ አቶ አብርሃ ካሳይ ኃይለ ሚካኤል ከጠላት ጋር በመተባበር በሚል መከሰሱ ገልጸዋል። ጠላት ጋር በማበር ጠላት ጋር ተባብረን በሚዲያው ላይ ስራ ሰርቷል በሚል ሶስት ክሶች ነው የቀረቡበት። ጠላት ማለት ጠላት ማለት በፌዴራል መንግስትና በትግራይ ክልል ከሁለት ሺ አስራ ሶስት ጀምሮ የተፈጠረውን ግጭት ይታወቃል። በዛ ጊዜ ያለውን ነው። በቴሌቪዥን ትግራይ በጋዜጠኝነት በሚሰራበት ጊዜ በትግራይ መንግስት ጠላት ብሎ የተፈረጀው ቡድን ሲሰራ ነበር የሚል ክስ ነው የቀረበት። ጠላት ብሎ የተፈረጀው የፌዴራሉ መንግስት ነው። በክልሉ አገላለጥ ያው እሱ ማለት ነው። ጦርነቱ በትግራይ ክልልና በፌዴራል መንግስት ነው ያለው። ያው ይታወቃል። በሌሎች የውጭ ሀይል ያለበትም ቢሆን ያው በትግራይ ክልል ግን አዲነፍስ ትግራይ ለሚዋጉት ጠላቶች በፕሮፓጋንዳ ሊያግዛቸው የሚችል ፕሬስ ላይ ትኩረት በማድረግ በሀገሪቱ በወጡ ሕጎች መሰረት የተጠረጠሩ ጋዜጠኞች በፖሊስ ምርመራ ጊዜ ወይም በጊዜ ቀጠሮ ተብሎ በሚታወቀው መታሰር አይገባቸውም ይላል ብለው፣ እንዲሁም ክስ ከተመሰረተ በአንድ ወር ውስጥ የፍርድ ሂደቱ መጠናቀቅ እንዳለበት ሕጉ ይደነግጋል ብለዋል አቶ አብርሃም። ሆኖም ግን ይህ ሕግ በኃይለ ሚካኤል ላይ አልተተገበረም ብለዋል። እንዳይታሰር ጊዜ ለአራት ወር የሚያህል በእስር ቆይቷል። መደበኛ ክስ ከቀረበበት በኋላ ኦልሞስት ለአራት ወር አካባቢ የሚሆነው ፍርድ ማግኘት አልቻልም፣ በእስር ነው ያለው። ስለዚህ በህግ የተሰጠውን ከሌላ ተቀብረለታል ለማለት በተጨማሪም የአርባ አምስት ቀናት መከላከያ ምስክር ለማቅረብ ቀጠሮ ተሰጥቷል ብለዋል አቶ አብርሃም። አለም አቀፉ የጋዜጠኞች መብት ተማጓዥ ድርጅት ሲፒጄ ከአሁን በፊት ጋዜጠኞቹ በአስቸኳይ ይፈቱ የሚል መግለጫ አውጥቶ እንደነበረ ይታወቃል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም። አመሰግናለሁ ሙሉጌታ ጌታ። ክብራትና ክብራን አድማጮች አሁን ወደ ዓለም አቀፍ ርዕሶች ነው የምንሻገረው። የኢቦላ ወረርሽኝ ተወግደዋል ይላል ዩጋንዳ። ይህ ዩጋንዳ ከኢቦላ ነጻ ሆናለች ሲል የዓለሙ ጤና ድርጅት አውጇል። ድብሊዮቹ ትላንት ረቡዕ ከዩጋንዳን ከኢቦላ ነጻ ብሎ ያወጀላት በሀገሪቱ የመጨረሻው የበሽታው ተጋላጭ ከተመዘገበ አርባ ሁለት ቀናት በኋላ ነው። ዩጋንዳ ውስጥ ባለፈው መስከረም ወር የተቀሰቀሰውና የሱዳን ኢቦላ የተባለው ዝርያ ሃምሳ አምስት ሰዎችን ለህልፈት ዳርጓል። ሀሊማ ቱማኒ ኢቦላ በብዛት ከተመዘገበባት ወይም ከተዛመተባት ሙቬንዴ ያጠናቀረችውን ይህን ዘገባ ቆንጅታየ እንደሚከተለው ታቀርበዋለች። ኡጋንዳ፣ ከኢቦላ ነጻ መሆኗ የታወጀላት ሙቤንዴ የተባለው ወረዳዋ ውስጥ በተከናወነ ስነ ስርዓት ነው። በሀገሪቱ ለአምስተኛ ጊዜ የተመለሰው የሱዳኑ ዝርያ ኢቦላ የተቀሰቀሰው እና የተዛመተው ከሙቤንዴ መሆኑ ሲገለጽ ቆይቷል። የሀገሪቱ የጤና ሚኒስትር ዶክተር ጄን ሩት አቼንግ በሽታው በዋናነት የተዛመተው በቤተሰብ እርስ በርስ ግንኙነትና ሰዎች ሲሰባሰቡ መሆኑን ያስረዱት ረቡዕ ዕለት ማለትም ወረርሽኙ ከተቀሰቀሰ ከ113 ቀናት የመጨረሻው ታማሚ ታክሞ ከሐኪም ቤት ከወጣ 42 ቀን ሞላ። ይህንኑ ተከትሎም በጉጉት ሲጠበቅ የቆየው ዜና ተሰማ። ኢቦላን የሚያዛምቱት ሰንሰለቶች ሙሉ በሙሉ መቆረጣቸውን አረጋግጣለሁ። አሁን በዚህ አጋጣሚ ዩጋንዳ ከኢቦላ ነጻ መሆኗንም አውጃለሁ። በሀገሪቱ በኢቦላ በተያዙትም በሞቱትም ሰዎች ቁጥር ሙቤንዴ ከፍተኛውን ቁጥር ይዛለች። በዚያ 64 ሰዎች ሲታመሙ 29 ሰዎች ሕይወታቸው አልፏል። በሽታው መጀመሪያ ሲቀሰቀስ ናይጋ ጁልየት ሁልጊዜ እንደምታደርገው በሙቤንዴ ረፈራል ሆስፒታል የላቦራቶሪ ስራዋ ላይ ነበረች። ሰባት የጤና ሰራተኞች ኢቦላ ይዟቸው ሞተዋል እና ብዙዎች የጤና ባለሙያዎች ታካሚ አጠገብ መድረስ ይፈራሉ በኋላ ላይ የኢቦላ ናሙና ምርመራ አስተባባሪ የሆነችው ጁልየት መስከረም አጋማሽ ላይ ሆስፒታሉ የገባ አንድ ታካሚ በማግስቱ ሲመረመር የኢቦላ ቫይረስ እንደተገኘበት ታስታውሳለች ስርጭቱ በዚያ መልክ ጀመረ ከዚያም ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ያላቸውን ሰዎች በፍጥነት መፈለግ ጀመርን ብላለች። ከህሙማኑ ላይ ናሙናዎችን ወሰድኩኝ። ስምንት ታካሚዎች ነበሩን። ስድስቱ ላይ ቫይረሱ ተገኘ። በጣም ፈራው። ሊያጋጥመኝ ስለሚችለው ነገር ጠበቃዬንም ቤተሰቤንም ማሳወቅ ነበረብኝ። በጣም አእምሮን የሚረብሽ የስቃይ ጊዜ ነበር። የስራ ጓደኞቼ ከመፍራታቸው ብዛት ስራ አይገቡም ነበር። እኔ ግን መከላከያውን እንዴት በትክክል መተግበር እንዳለብኝ ስለማውቅ እሱን ያተረፈኝ ሙቤንዴ ላይ መስከረም ውስጥ ይሄ ከሆነ በኋላ በጥቅምት መጨረሻ አጎራባች ካሳንዳ ውስጥ በሁለት ቀን አስራ ሁለት ሰው በቫይረሱ ተያዘ። የኢቦላ ህክምና ማዕከል መከፈት ነበረበት። ናቡማ ማስካ የካሳንጋ ወረዳ ነዋሪ ሲሆኑ አንድ ዘመዴ ታሞ ሄጄ ጠይቄው ነበር። የያዘው ኢቦላ መሆኑን አላወቅኩም። ከዚያ ብዙም ሳይቆይ ኢቦላ ገደለው የሚል መርዶ መጣለኝ አሉ። ያ በሆነ በሶስት ቀን ውሳቸውም የኢቦላ ህመም ምልክት ሁሉ ኃይለኛው የራስ ምታት፣ ነስር፣ ተቅማጥ እና ትውከት እንደጀመራቸው ገልጸዋል። ይህንን ሁሉ ካየው በኋላ አምቡላንስ ጠራው፣ መጡና ሆስፒታል ወሰዱኝ። ለሶስት ሳምንት ራሴን አላውቅም ነበር። ስነቃ ሐኪሞቹ እንኳን በደህና ተመለሽ እንኳን በደህና ተመለሽ ሲሉኝ ሰማኋቸው። ከዚያ በኋላ ያጋጠማቸው ሁኔታ ጥሩ እንዳልነበረ የሚናገሩት ማስካ የመንደሩ ሰው እንዳገለላቸው ገልጸዋል። በቃ ፈሩኝ። ከሐኪም ቤት ወደ ሰፈራችን ስንመለስ በጣም የማይገባ ነገር ይደርስብን ጀመር። ቤት ተከራይተን ነበር የምንኖረው አከራያችን ኪራይ አልከፈላችሁም ብሎ አስወጣን። እኛ ግን ምንም ሳንቲም አልነበረብንም። ያ ሁሉ ቤተሰብ ጥሏችሁ ሲሸሽ እስቲ ያስቡት። ምግብ የሚገዛበት የለኝም፣ በቃ ልመና ብቻ ሆነ። የራሴ ንግድ ነበረኝ እሱንም እንዳለ ከሰርኩኝ። እሳቸው የሚኖሩበት ካሳንዳ ውስጥ 49 የኢቦላ ህሙማን ተገኝተዋል። የሞቱት ደግሞ 29 ናቸው። በዩጋንዳ በጠቅላላው በበሽታው መያዛቸው የተረጋገጠው 143 ሰዎች ሲሆኑ 55 ሰዎች ሞተዋል። አሁንም ቢሆን ህዝቡ ጥንቃቄ እንዳይለየው እና በንቃት በመከታተል የኢቦላ ህመም ምልክት ያለውን ሰው ሲያይ ቶሎ ለሚመለከተው እንዲያሳውቅ ማሳሰቢያ እየተሰጠ ነው። ከዓለም አቀፍ አጋሮቹ ጋር እየሰራ መሆኑን የገለጸው የዩጋንዳ የጤና ሚኒስቴር የወረርሽኙን ምንጭና ያቺ ሀገር ከሐምሌ እስከ ጥቅምት ባሉት ወራት ውስጥ ወረርሽኙ ለምን እንደሚደጋግማት ለማወቅ ክትትላችንን ቀጥለናል ብሏል። አመሰግናለሁ ቆንጅት። ክብራትና ክብራን አድማጮቻችን ለምሽቱ የመጨረሻ ወዳደረግነው ዘገባ ነው ወስዳችሁ ዓለም አቀፉ ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ የካሜሮን ተገንጣዮችን ረድታችኋል በሚሉ እንጀላ ለአንድ ዓመት ያህል ታስረው የነበሩ አምስት ሰራተኞችን መለቀቅ በደስታ መቀበሉን ይፋ አደረገ። የካሜሮን ጦር የአማጺው ተገንጣይ ቡድን አባል ነው ያለው አንድስ አንድ ሰው በጥይት ተመቶ የቆሰለ በማጓጓዛቸው ነበር የረዴ ሰራተኞቹን በቁጥጥር ስር ያዋለው። ይሁን እንጂ ኤምኤስኤፍ የህክምና እርዳታ የሚያስፈልገው ማንኛውንም ሰው እንደሚረዳ ተናግሮ፣ በተገንጣዮች በተያዙት አካባቢዎች ግን ከመንግስት የጸጥታ ዋስትና ሲያገኝ ብቻ ስራውን እንደሚቀጥል አመልክቷል። ሞኪ ኤድዊን ኪንዴዛ ከቦዬ ካሜሮን ያደረሰንን ዘገባ እንደሚከተለው አቀርበዋለሁ። በካሜሮን ጦር ሰራዊት ተይዘው ከተለቀቁት አምስት የድርጅቱ ሰራተኞች መካከል አንዱ የሆኑትን ፌሊክስ ትግዌን በመኖሪያ ቤታቸው ተገኝተው በመጎብኘት ላይ ናቸው። የ19 ዓመቱ የቡያ ዩኒቨርሲቲ ተማሪ ቤኔዲክት ሉማ የህክምና ረድኤት ቡድኑ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም ያጎቱን ህይወት እንዳተረፈለት ይናገራል። አጎቴ በጥይት እግሩ ላይ ተመቶ ከመጠን በላይ ደም ፈሶት ነበረ። ሁሉም ሰው ይሞታል የሚል ስጋት ነው የነበረው። በአካባቢው ምንም አይነት ሆስፒታል ባለመኖሩ ጎረቤቶቻችን ወደ ድንበር የለሹ የሐኪሞች ቡድን ስልክ ደውለውልን እንድናነጋግር ምክር ሰጡንና አንድ ሰዓት ባልሞላ ጊዜ ውስጥ አምቡላንስ መጥቶ የአጎቴን ህይወት ማትረፍ ቻሉ። በፈረንሳይኛው ምህፃረ ቃል ኤምኤስኤፍ በሚል መጠሪያ የሚታወቀው ድንበር የለሹ የሐኪሞች ቡድን ወታደራዊ ፍርድ ቤቱ ባለፈው ታህሳስ 22 2015 ዓ.ም፣ አራቱ ካሜሮናውያን አንደኛው ደግሞ ህንዳዊ የሆኑበት አምስቱን የቡድኑን ሰራተኞች ነፃ ናቸው ብሎ ማሰናበቱን በደስታ መቀበሉን አስታውቀዋል። የካሜሮን ጦር ሠራዊት ሁለቱን የድርጅቱን ሰራተኞች ባለፈው ዓመት በታህሳስ ወር ነበር ናይጄሪያን ከሚያዋስነው ድንበር አቅራቢያ ከምትገኘው ደቡብ ምዕራባዊቱ በንጉቲ ከተማ በጥይት የተመታ ታማሚ ወደ ሆስፒታል በማጓጓዝ ላይ ሳሉ በቁጥጥር ስር የዋላቸው ሰውየው የአማጺው ተገንጣይ ቡድን አባል ነው ያለው የካሜሮን ጦር በተከታዩ ወር ደግሞ ከተገንጣይ ቡድኑ ጋር ሲተባበሩ አገኘኋቸው በሚል የወነጀላቸውን ሁለት ሌሎች የረድኤት ቡድኑ ሰራተኞች በቁጥጥር ስር አውሏል። ኤምኤስኤፍ በበኩሉ የሕክምና አገልግሎት የሚያስፈልጋቸውን ሁሉ ማከም የሚለውን የሕክምና ስነ ምግባር መርሆ የሚያከብር መሆኑን ገልጦ የስር ማስፈራሪያ ከሚቀርብበት አካባቢ ግን ስራውን መቀጠል እንደማይችል አመልክቷል። በዚህም መሰረት ካለፈው ዓመት የግንቦት ወር አንስቶ በደቡብ ካሜሮን የሚያካሂደውን ስራ አቋረጠ። በሌላ በኩል የካሜሮን ጦር ሠራዊት ቀደም ሲል በሰራተኞቹ ላይ አቅርቦት የነበረውን ክስ ውድቅ ቢያደርግም የድርጅቱ የማዕከላዊ አፍሪቃ የሥራ ክንውን ኃላፊ ሲልቫ ግራኦክስ ግን በእጅጉ አስፈላጊ የሆነውን ይህን እርዳታ ለመስጠት ወደ አካባቢው የማይመለሱ መሆናቸውን ነው የተናገሩት። የአገልግሎት እንቅስቃሴያችንን መልሶ መጀመር እንዲያስችለን ከመንግሥት ጋር ለመነጋገር በመጠባበቅ ላይ ነን። እናም ከእኛ ጋር ተቀምጠው ለመወያየት ፈቃደኛ ይሆናሉ ብለን ተስፋ እናደርጋለን፣ ምክንያቱም ይሄ ለማቆም የተገደድነው ነፍስ አድን ሥራ ነው። የጤና ጥበቃ ሚኒስትር አምቡላንስ ወደ አንዳንድ አካባቢዎች መድረስ በጣም አስቸጋሪ ይሆንባቸዋል። ይሁንና በግጭት ካሉ ሁሉም ወገኖች ጋር ለመደራደር በመቻላችንና በልዩ ሁኔታ የሁሉንም ፍቃድ በማግኘታችን የበርካቶችን ሕይወት እናድናለን። ፖል አታንጋ እንጂ የካሜሩን የድንበር አስተዳደር ጉዳዮች ሚኒስትር ናቸው። ከትላንት በስቲያ ማክሰኞ ለመንግስታዊ የቴሌቪዥን ማሰራጫ ሲአር ቲቪ በሰጡት አስተያየት ኤምኤስኤፍን በተለይ በስም ባይጠቅሱም የትኛውም አማጽያንን የሚረዱ የእርዳታ ቡድኖች በፍርድ ቤት ይከሰሳሉ ብለዋል። ከተገንጣዮች ጋር በመመሳጠር የወንጀላቸው ተባባሪ ናቸው ተብሎ የሚታመኑ የእርዳታ ቡድኖች በካሜሮን እንዲንቀሳቀሱ እንደማይፈቀድላቸውም ተናግረዋል። ንጂ አክለውም ግጭት በበዛበት የሀገሪቱ ምዕራባዊ አካባቢዎች መረጋጋትን ለማምጣት የካሜሮን ጦር ጠንክሮ እየሰራ ነው ብለዋል። የመንግስቱ ሆስፒታሎች እርዳታ የሚያስፈልጋቸውን ሰዎች ሕይወት ለመታደግ የሚያስፈልገው ሁሉ እንዳላቸው አረጋግጠዋል። ሚኒስትሩ አጽንዖት ሰጥተው ተናግረዋል። የመንግስቱ ጦር ሰራዊትም የተገንጣዮችም ጥቃት ሰለባ መሆናቸውን የሚናገሩት ግጭቶች ባሉባቸው የአገሪቱ አካባቢዎች ያሉ ሆስፒታሎች በበኩላቸው አገልግሎታቸውን በብቃት ማቅረብ ለመቀጠል እና ሰራተኞቻቸውን በስራቸው ላይ እንዲቆዩ ማድረግ ከባድ እንደሆነባቸው ይናገራሉ። ድንበር የለሹ የሐኪሞች ቡድን ካሜሮንን ከሰሜናዊ ናይጄሪያ ድንበር ከሚያዋስኑ አካባቢዎች አቅራቢያ በናይጄሪያው ቦኮ ሃራም እስላማዊ ታጣቂዎች ጥቃት የሚደርስባቸውን ተጎጂዎች እንደ አውሮፓውያን የዘመን አቆጣጠር ከ1984 አንስቶ ሲያክም ቆይቷል። ግጭት ባልተለየው የሀገሪቱ ደቡብ ምዕራብ አካባቢም እስካለፈው ግንቦት ወር ድረስ የቀዶ ሕክምና የወባና ኮቪድ-19 በሽታዎች ሕክምና ሲያቀርብ ነበር። የረዴት ቡድኑ በ2020 ዓ.ም ብቻም ካሜሮን ውስጥ ከአንድ ሚሊዮን በላይ ታካሚዎችን ረድቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት የአርብ ምሽት ዝግጅታችን ነው። አሁን ወደ ሁለተኛው አጋማሽ ነው የምንወስዳችው። ተደራጅተው ስራ ላይ የተሰማሩ የስራ ፈጣሪዎች ማህበራት ተወካዮች በመንግስት በቂ የሆነ ድጋፍ እንደማይደረግላቸው በማህበር የመደራጀት እድል ያላገኙት ደግሞ የተመቻቸ ነገር የለም የሚሰማውም የሐሰት ሪፖርት ነው ሲሉ አማረሩ። የስራና ክህሎት ሚኒስቴር የስራ ስምሪት ገበያ ዘርፍ ሚኒስትር ዴታ አቶ ንጉሱ ጥላሁን በየአመቱ ለመፍጠር ታቅዷል ካሉት 3.7 ሚሊዮን የስራ ዕድሎች ውስጥ 60 በመቶ የሚሸፍነው በጥቃቅንና አነስተኛ ኢንተርፕራይዞች ልማት ዘርፍ ነው ሲሉ አስረድተዋል። የፌዴራል መንግስት የሚያከፋፍለው የማምርቻና መሸጫ መሬት ባይኖረውም አዲስ ለሚደራጁ ማህበራት 85000 ሄክታር መሬት ለማቅረብ ከክልል መንግስታት ጋር መወሰኑንም ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እንዲህ አቀናብሮታል። ከደብረ ብርሃን ከተማ የመጡ በጨርቃጨርቅና አልባሳት ምርት የተሰማራው የሰለሞን ተክለወልድና ጓደኞቹ ሁለገብ ማህበር ተወካይ የሆኑት ሰለሞን ተክለወልድ በአውደሪ ተጋብዘው ምርታቸውን ማቅረባቸውን ገልጸው ተመሳሳይ አውደሪዎችና ባዛሮች ሁሉንም አቅራቢዎች በማማከላይ ከተማ ላይ መዘጋጀት አለበት ሲል ለመጓጓዣ ብቻ ብዙ ገንዘብ ማውጣታቸውን ተናግሯል። እኛ አሁን እንደ ኢንተርፕራይዝነታችን እገዛ በጣም ያስፈልገናል። ምክንያቱም ወጣቶች ነን፣ ስራ ጀማሪዎች ነን። ስራ መላመድ የምትለው ነገር አለ። አንድ ሰው፣ አንድ ኢንተርፕራይዝ፣ አንድ ስራ ላይ ሲገባ በጣም ብዙ ፈተናና ብዙ ችግር ይገጥመዋል እ ከዛ ደግሞ ያ መንግስት ደግሞ የራሱን ኮ ድጋፍ ያደርግልሃል፣ በምንም በምንም ድጋፍ ይሰጠናል። ግን የተሻለ እንድንበረታታ የተለያዩ ነገሮችን መደረግ መቻል አለበት። በቆዳና ቆዳ ውጤቶች ምርት የተሰማራው የፋረስ ማህበር ተወካይ ሲሳይ ዳንኤል ገበያው በመጠኑም ቢሆን ጥሩ ነው ይላል። ይሁን እንጂ ጥሬ ዕቃው ውድ በመሆኑ ትርፋማ አይደለንም ሲል ገልጿል። ሥራ ጀመርን ያለውም ከግለሰቦችና ከጓደኞቻቸው ተበርደርን በሚሉት ገንዘብ መሆኑን ጠቅሶ ብድር እንዳልተሰጣቸውም ተናግሯል። መንግስት ድጋፍ ቢያደርግልን ብለን እኛ በኛ በራሳችን እጥረት ያለብን መሸጫም ማምረቻም የእነሱ ቦታዎች እጥረት አለ። ሌላ ነገሮች እንኳን ባን እስካሁን በመንግስት አለመርናቸውም። የማተሪያል አቅርቦት ቆዳ፣ ምናምና የምንጠቀማቸው አለመርንም። እስካሁንም አይተን ማናቅ በራሳችን ግን ቢያንስ ቦታና ሊመቻችልን የተሻለ እኛ በራሳችን ጥረን የተሻለ ቦታ ላይ እንደርሳለን ብለን ገምታል። በሌላ በኩል ደግሞ ሾፌር አናሞ የተባለ የሐዋሳ ከተማ ነዋሪ ስራ አጥ መሆኑን ነው የሚናገረውም። በከተማው ከፍተኛ ቁጥር ያላቸው ወጣቶች ልክ እንደሱ የስራ ዕድል እንደሌላቸው ይገልጻል። በማህበር ለመደራጀት ብንጠይቅም የተመቻቸ ነገር የለም ነው የሚለውም። በመንግስት በኩልም የሆነ ቁጥር ተጠቅሶ የሚቀርብ ለወጣቶች ይህን ያክል የሥራ ዕድል ተፈጥሯል የሚል ሪፖርት እንደሚያሳፍርም ተናግሯል። ሥራ የሚፈልግ ብዙ ወጣት አለና ስራን ሥራውን አመቻችቶ ወጣቱ ወደ ሥራ ቢያስገባ አይፈለጉም። አሁን ሥራ አቶም ኮራተቱ ልጆች አይፈለጉም። ስለዚህ እነዚያ ልጆች ተፈልጎ ቢያንስ እንደዚህ ማስታወቂያ ወጥቶ ስራ ቢይዙና የተመቻቸ ስራ እድል ስራ ፈጠራ ቢመቻችላቸው፣ ከምንከራቱ የሚላለን ስንሰማን እንስቃለን። ኛ ብዙ ጊዜ ተንከራታቸኛም ስለሆንን ማንንስ ያካተ ነው ይሄ ሪፖርት የምለውን ብዙ ጊዜ እንገረማለን። የለም ከእኛ ጋር የምንከራተተዋል እኛም የተንከራተ ነው ያገኘነው ነገር እስክልለ ድረስ ያ እንዴት እንደሚተላለፍ ራሱ ግራ ግብናል። ከማቶ አንድ ግለሰብ ቢገኝ ያ ሪፖርት ነው የሚተላለፍ። የስራና ክህሎት ሚኒስቴር የስራ ስምርትና የገበያ ዘርፍ ሚኒስትር ደኤታ አቶ ንጉሱ ጥላሁን የሚቀርቡ ቅሬታዎችን ለመፍታት ጥረት የተደረገ ስለመሆኑ ለአሜሪካ ድምፅ ተናግሯል። በዚህ የመጀመሪያው ግማሽ አመት ውስጥ በአጠቃላይ በአመቱ ልንፈጥር ካቀድ ነው እንደ ሀገር ማለት ነው 3.7 ሚሊዮን የስራ እድሎች ውስጥ 60 በመቶ የሚሆነው ኢንተርፕራይዝ በመመስረት ነው የስራ እድል እንዲፈጠር የሚታቀደው። ከዚህ ውስጥ በማኑፋክቸሪንግ፣ በኢንዱስትሪ፣ በአገልግሎት እና በግብርና ዘርፍ ተብሎ ተለይቶ ነው የታቀደው። ኢንተርፕራይዞችን በመመስረት የምንሄድበት መንገድ ከ258 ሺህ በላይ ኢንተርፕራይዞች ይመሰረታሉ። አዳዲስ ኢንተርፕራይዞች ማለት ነው። በእነዚህ ውስጥ የ ሶስት ነጥብ ሰባት ሚሊዮን ያህል የስራ እድሎች ይፈጠራሉ ብለን ነው የምንወስደው። ይሄንን ስንመለከት በዚህ ግማሽ አመት ወደ አንድ ነጥብ ስምንት ሚሊዮን ያህል የስራ እድሎች እንደሚፈጠሩ በመረጃዎች ከታች እየመጡ ነው ያሉት፣ ግን በውል አልተገመገመም። የስራ አጥነት መቀነስ ረገድ ሚናው ቀላል ባለመሆኑ ሚኒስትር መስሪያ ቤቱ የስራ ክህሎት በመገንባት የስራ ስምሪት በመስጠትና አሰሪና ሰራተኞችን በማገናኘት እየሰራ ነው በማለት ተናግረዋል። በፌዴራል መንግስት ደረጃ የሚሰጠው ለአንድ ሆነ ከተማ ለአንድ ሆነ አካባቢ የሚሰጠው የኔ ነው የሚለው መሬት የለውም። ምንድን ነው የሚሆነው? እያንዳንዱ አካባቢ ይሄን ያህል የስራ እድል ፈጥራለሁ ብሎ ሲያቅድ፣ ይሄን ያህል ኢንተርፕራይዝ መሰርታለሁ ብሎ ሲያቅድ ለሚመሰረቱት ኢንተርፕራይዞች እና ለሚፈጠሩት የስራ እድሎች ምን ያህል መሬት አቀርባለሁ ብሎ ያቅዳል ማለት ነው። በአጠቃላይ እንደ ሀገር ከክልሎች ጋር የተግባባንበት 85 ሺህ ሄክታር መሬት ለአዳዲስ ኢንተርፕራይዞች ምስረታ መነሻ የሚሆን እንደሚዘጋጅ፣ እነዚህ የተዘጋጀ መሬት ላይ ለሚንቀሳቀሱ ኢንተርፕራይዞች የፋይናንስ አቅርቦት በዚሁ ልክ እንደሚቀርብ ከዛ ባሻገር ደግሞ የስልጠና አሁን እንደምናደርገው የገበያ ትስስር ስራዎችን የፌዴራል መንግስት የሚሰራውን የፌዴራል መንግስት በአገሬ ምርት ኮራለሁ ከአገር ውስጥ አምራቾች ይገዛለሁ በሚል ሀሳብ በሐዋሳ ከተማ ትላንት የተከፈተው አውደ ርዕይ ለሚቀጥሉት ስድስት ቀናት የሚቆይ ሲሆን ከ35 ሺህ በላይ ህዝብ እንደሚጎበኘውና የስድስት ሚሊዮን ብር የገበያ ትስስር ይፈጠራል ተብሎ እንደሚጠበቅም ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም አመሰግናለሁ ዮናታን። ክቡራትና ክቡራን አድማጮች የምትከታተሉት የአርብ ምሽት ዝግጅታችንን ነው። ተከታዩም ከስራ ጉዳዮች ጋር ወይም ከስራ እድሎች ጋር የተያያዘ ዘገባ ነው። ኢየሩሳሌም የህጻናት ማኅበረሰብ ልማት የተባለ ግብረስናይ ድርጅት በአስቸጋሪ የኑሮ ሁኔታ የነበሩ ላላቸው ዘጠና አንድ ወጣት ሴቶች ስልጠናና የመስሪያ ገንዘብ በመስጠት የተለያዩ የሙያ ዘርፎች እንዲሰማረው ማድረጉን አስታወቀ። ድርጅቱ በቅርቡ ባዘጋጀው የማበረታቻ ሽልማት ላይም እያንዳንዳቸው 20ሺ ብር ተቀብለው በመረጡት የሙያ መስክ የተሰማሩ ወጣት ሴቶች ከአንድ ዓመት በኋላ በጥሩ ሕይወት መስመር ላይ መሆናቸውን በሰጡት የምስክርነት ቃል አመልክተዋል። ለዝርዝሩ አስቴር ምስጋናው መቅደስ እንደምትባል የገለጸችልን ወጣት በሴተኛ አዳሪነት ስራ ተሰማርታ እንደነበርና አስቸጋሪ የህይወት መስመር እንዳሳለፈች ትናገራለች። ምክንያቱም ብሩ አምስት መቶ ራሱ ትቀበል ለሰከንድ ነው ያበረም ያለው ለእኔ ማለት ነው። ግን ምንም ነገር ጥቅሜና ከዛ ዘመስመር ላይ እየሰራው አጋጣሚ ፖሊሶች እንደዚህ ደስ ድርጅታል እንደዚህ ለምን አትገቡም አሉ። ኢየሩሳሌም ህጻናትና ማህበረሰብ ልማት የተባለ ድርጅት ሴተኛ ዳሪዎችን ጨምሮ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ሴቶችን መልምሎ ስልጠና ሲሰጥ የእድሉ ተጠቃሚ እንደሆነች ትናገራለች። ድርጅቱ በሰጣት የሀያ ሺህ ብር መነሻ ገንዘብ ጸጉር ቤት እንደከፈተች እና ውጤታማ እንደሆነችም ታብራራለች። ሁሉ ውስጥ ልክ እንደ መቅደስ በአማራ ክልል በተለያዩ አካባቢዎች የሚገኙ በአስቸጋሪ የኑሮ ሁኔታ ውስጥ የነበሩ ዘጠና አንድ ሴቶችን ኢየሩሳሌም ህጻናትና ማህበረሰብ ልማት ድርጅት ውስጥ ከሶስት እስከ አራት ወር ስልጠና ካገኙ በኋላ በሚፈልጉት ሙያ እንዲሰማሩ የሀያ የሀያ ሺህ ብር መነሻ ካፒታል እንደተሰጣቸው ይናገራሉ። ከመሸንቴ የመጣችው ለምለም አሰፋ ከሴተኛ አዳሪነት ህይወት ወጥታ ጸጉር ቤት ከፍታ ከእሱ አልፎ ለወንድሟም የስራ እድል እንደከፈተችለት ትናገራለች። ወደ ሶስት ወር ስልጠና አለው። ያው በምትፈልጊ የሙያ ዘርፍ ትሰለጥኛለች። ልብስ ቤት፣ ጸጉር ቤት ጸጉር ቤት በቃ ይፈለግ ሹ የምትፈልጊ ይህንን አድርጋለሁ። ከጤናሽን ሽን ከምንሽን አጠብ የሚያስሄድሽን ይሰጡሻል። የስራ ዘርፍ አለው መርጠሽ ትገቢያለሽ። ስልጠና ሶስት ወር ይሰጣል። ከዛ በኋላ ምግብ፣ አልባሳት በቃ አውጡ ሰጥቶን ደፍተን ነው ምግብን በቃ የማናደርገው። አሁን ከዛ ህይወት ስቀየር በቃ እረፍትን፣ ሰላምን ጭራሽ ዘመድ ሄድሽ መጠየቅን፣ በጊዜ መግባትን በጣም ደስ የሚል ህይወት ነው። አንቺ ምን መሞ ያመረች አሁን እኔ የመረጥኩ ፀጉር ቤት የሴቶች ፀጉር ቤት እና በጣም ሰራለሁ ጥሩ ነው። እየሰራውን እግዚአብሔር ይመስገን። ከፍተሻለሁ ከፍቻለሁ። ወንድሜ ገጠር ነበር። ከሱ ለሱ ሁሉ አምጥቼ ወንዶች ፀጉር ቤት ስትራላይዘር እና ከሰዎች ላይ ማሽን ገዝቼ እሱ ራሱ ትምህርቱን ጨርሶ እዛ ነበረ አምጥቼ ለሱም ፀጉር ቤት ከፍቼለታለሁ። እነሱ የሰጡን የሀያ ሺህ ብር እቃ ገዝተው ነው ኖርማሊ ግን፣ ከዛ ከእቃው ሌላ አንድ ካስክ ጨምር ያለ ካስክ ዛሬ ስንት ብር ነው? በጣም ውድ ነው። ሲቀጥል ከዛ በኋላ ደግሞ ለወንድሜ ደግሞ የስራ እድል ፈጥሮ ይልፋል። የተሰጣቸውን ገንዘብ በአግባቡ ተጠቅመው በአንድ አመት ውስጥ የራሳቸውን ህይወት የቀየሩ አለፍ ሲልም ለሌሎች የተረፉ ሴቶች ህይወት የገመገመው ኢየሩሳሌም የማበረታቻ ሽልማት በቅርቡ አካሂዶ ነበር። በእለቱ የስምንት የስምንት ሺህ ብር ድጋፍም የተሰጣቸዋሉ በሽልማት ጳጳሳቱ ስነ ስርዓት ላይ ንግግር ያደረጉት የኢየሩሳሌም ህጻናትና ማህበረሰብ አቀፍ ልማት ድርጅት ስራ አስኪያጅ አቶ ቡልጌታ ገብሩ የሚከተለውን መልእክት አስተላልፈዋል። ይህ የመጀመሪያ የምንሰራው እነዚህን ልጆች የስነ ልቦና ትምህርት ነው የምንሰጠው ማስተካከል አስተሳሰባቸውን የመቀየር እና በሁለት እግራቸው እንዲቆሙ በራሳቸው እንዲተማምኑ ማንነታቸውን እንዲያገኙ ነው የምንሰራው። ከዛ በኋላ ግን የሙያ ክህሎት በመረጡት ነው የምንሰጠው። ስለዚህ በዛ መሰረት እንግዲህ ህይወት ሰርተን የምናገኛት ነች። ተሰርታ ጠብቀን ህይወት ተሰርታ አይደለም። እያንዳንዱ ሰው ህይወቱን መስራት ያለበት ራሱ ነው። እዚጋ ደርሳለሁ፣ እንዲህ አደርጋለሁ፣ እንዲሆናለሁ ቤተሰብ መሰሉታለሁ፣ ስራ አገኛለሁ፣ እማራለሁ ብሎ ራሱ ነው ህይወትን እያንዳንዱ ሰው የሚሰራት ማለት። ከዛ ውጭ ከሌላ የምናገኘው ነገር ብዙ አይጠቅመንም። በራሳችን የምናመርተው በራሳችን ላይ ስንቆም፣ በራሳችን ስንተማመን፣ በእውቀታችን በችሎታችን ስርተን ስናገኝ ነው ጥሩ የሚሆነው። ለምሳሌ መረዳት የሚችል ሰው እስከተወሰነ ጊዜ ነው የሚረዳው፣ ያ አይቀጥም። ስለዚህ በአብዛኛውን ነገር በራስ የመተማመን በራስ የመቆም እና ራስን የማዳመጥ ችሎታን የማወቅ በዛ ችሎታ ተጠቅሞ ኑሮን ለማሸነፍ መጣ። እነዚህ አብዛኛዎቹ ከሴተኛ አዳሪነት ህይወት የወጡ ዘጠና አንድ ወጣት ሴቶች ካሳለፉት የህይወት ተነስተው አሁን ያገኙትን ጥቅም ሲናገሩ እንባ ይተናነቃቸው ነበር። ቢዝነስ ስራ ላይ የነበርኩት መስመር ላይ ነበር ስራ የነበረ ከምላችሁ በላይ ካሳቢያው ልጠጣለው፣ ሲጋራ ጨታለው፣ ቅማለው

በቃ እንደት እንደ ወንድም ሆኖ ይመክሩናል። ይሁን የባህር ዳር ከተማ አስተዳደር ሴቶችና ህጻናት ጉዳይ መምሪያ ኃላፊ ወይዘሮ የሻለም ፋንታውን ሌሎች ግብረሰናይ ድርጅቶች በሴቶች ላይ እንዲሰሩ ጥሪ አቅርበዋል። ለሰባተኛ ጊዜ እያስመረቀ ነው። ስለዚህ ሌሎች መንግስታዊ ያልሆኑ ድርጅቶችም አላችሁ፣ እባካችሁ በእነዚህ ነገር እንስራ። ትውልድን መቅረጽ እየስለሆል ምሩሳለም በዚህ ቀጣይም ሰፋ አድርጎ በተለይ ደግሞ አማራጭ አተው ማሳደግ አቅቷቸው እራሳቸው መሆን አቅቷቸው በየጎዳናው ከፖሊስ የአይጥና ልመት ሩጫ አውጥተው ዛሬ ራሳቸውን ችለው ነገ የብዙ ድርጅት የብዙ መስሪያ ቤት ወይም ባለሙያ ባለቤት ልትሆኑ በዝግጅት ላይ ላይ ናችሁ እና እንኳን ደስ አላችሁ። ከተቋቋመ ከ35 ዓመት በላይ እድሜ ያስቆጠረው የኢየሩሳሌም ሕጻናት ማህበረሰብና ልማት ድርጅት በኢትዮጵያ በአማራ፣ በኦሮሚያ፣ በደቡብ፣ በሐረሪ ክልሎች እንዲሁም በአዲስ አበባ በጤና፣ በትምህርት፣ በሴቶች ላይ ሰራና በቀጥታም ሆነ በተዘዋዋሪ ከሶስት ሚሊዮን በላይ የህብረተሰብ ክፍሎችን በተለያዩ መስክ ተጠቃሚ ማድረጉን የድርጅቱ ስራ አስኪያጅ አቶ ሙሉጌታ ገብሩ አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር። አስተርን ለዚህኛውም ዘገባዋ ላመስግን እና አድማጮች፣ ለምሽቱ የመጨረሻ ወዳደረግ ነው ቅንብር ልውሰዳችሁ። በአዲስ አበባ ዩኒቨርሲቲ የተማሪነት ዘመኗ በኢትዮጵያ ዓይነ ስውራን ማህበር በኩል በበጎ ፈቃደኝነት መጽሐፍ ትተርክ የነበረችው ዶክተር መልእክተ ጳውሎስ ከዩኒቨርሲቲ ተመርቃ ከወጣች በኋላ ዙዙ የጤናና የትምህርት በጎ አድራጎት ድርጅት የተባለ ተቋም መስርታለች። ተቋሙ ከሰሞኑ የመጀመሪያ ዙር ስራዎቹን ለኢትዮጵያ ዓይነ ስውራ ማህበር ማበርከቱን አስታውቋል። በቀጣይም የትምህርትና የጤና ተኮር መጽሐፍት ማየት ለተሳናቸው ተማሪዎች ተደራሽ እንዲሆኑ እየሰራ ይገኛል፣ ትለናለች ኤደን ገረመው። ዶክተር መልክተንና ከጎንደር ከተማ አጼ ፋሲል ትምህርት ትምህርት ቤት በማገልገል ላይ ያሉትን መምህርት በላይነሽ ሲሳይን አነጋግራ ባሰናዳችሁ ተከታዩ ቅንብሯ። ማየት የተሳናቸው ተማሪዎች በትምህርታቸው ስኬታማ እንዲሆኑ ሁሌም ክፍል ተገኝተው መምህራኖቻቸውን ማዳመጥ ግድ ይላቸዋል። ከመማሪያ ክፍሎች ውጭ ለሚደረጉ ንባቦችና ተጨማሪ ጥናቶች ግን የብሬል መጽሐፎችን በብሬል የማይገኙትን ደግሞ ጓደኞቻቸው እንዲያነቡ በማድረግ የሁለተኛ ደረጃ ብሎም የከፍተኛ ደረጃ ትምህርታቸውን ይማራሉ። ይሁን እንጂ አብዛኞቹ የመማሪያም ሆኑ ሌሎች መጽሐፎችን አንብበው ለመረዳት በሰዎች ፕሮግራም መመራት እና የሰዎችን በጎ ፈቃደኝነት ይሻሉ። ይሄ ታዲያ ትልቅ ተግዳሮት ሆኖባቸው ቆይቷል። በዩኒቨርሲቲ ቆይታዋ ማየት ለተሳናቸው ተማሪዎች በበጎ ፈቃደኝነት በኢትዮጵያ አይነ ስውራን ማህበር በኩል መጽሐፍቶችን ታነብ የነበረችው የዙዙ የትምህርትና የጤና በጎ አድራጎት ድርጅት መስራች ዶክተር መለክተ ጳውሎስ ተሞክሮዋን እንዲት ትናገራለች። የጀመርነው እኔ በግሌ ሁሌም የሆነ ከሰርቪስ ጋር የተያያዘ ህይወት እንዲኖረኝ እፈልግ ነበር ከማገልገል ጋር። በዛም ነው ሕክምና የገባሁት። ከዛ በኋላ ግን የምንሰራቸው ነገሮች ከሴቶች ጋር የተገናኘ እንደሚሆን አስብ ነበርና፣ በተለይ የአይምሮ ጤናና የስነተዋልዶ ጤና ላይ በጣም መስራት ይፈልግ ነበር። ለዛም ነው ዝዙ ያልኩት። ዝዙ የሁለት ሰዎች ስያሜ መነሻ ነው። ዙፋንና ዙረሽወርቅ እኔ ህይወት ውስጥ ካሉት ሴቶች መጀመር ስለፈለኩኝ የእናቴን ስምና የክስቴን ስም መነሻ አድርጌ ነው የጀመርኩትና መጀመሪያ እንደ ፕሮጀክት ነበር ያሰብኩት። ከዛ በኋላ ቅርጽ የያዘ እያደገ የሰፋ ሲሄድ የሚሰራባቸውን ነገሮች መለየት ነበረብኝ ነው አንደኛው ሶስት ዓመት ያክል የካሴት የቆየሁት ስለትምህርት ይህ ክሊኒካል አታችመንት የምንለውን የህክምና ትምህርት ስንል እዚህ ከጀርባ የኢትዮጵያ አይነ ስውራን ማህበር ነበረ። እዛ ቮለንቲር ያደርግ ነበር ትንሽ እየስቱዲዮ ያለቻቸው ማስታወቂያዎችን የስድስት ኪሎ የመማሪያ መጽሐፎችን ወደ ድምጽ የሚቀይሩበት እዛ ቮለንቲር ሳደርግ በጣም ትንሽ እንደሆነ ስቱዲዮ ሌሎችም ስራዎች ስለሚደራረቡባቸው በቂ ጊዜ እንደሌላቸው አስተዋልኩኝ። ከሶስት ዓመት ያክል ቮለንቲር እያደረግኩኝ ቆየሁኝና ስወጣ የሆነ ነገር ማድረግ አለብኝ። በየቦታው ስቱዲዮ ቢኖር በየቦታው በተመቻው አቅጣጫ ሰፊ ኖሮ ብዙ ሰው ቮለንቲር ቢያደርግ ብዙ ነገር ከበር ማድረግ እንችላለን ብያሰብ እንደዛ ነው ፕሮጀክቱን የቀረስ የነበረው ዶክተር መልእክተ ዙዙ የትምህርትና የጤና መጽሐፍትን በድምጽ መተረክ እንደጀመረ ታስረዳለች። የመርሃ ግብር ቀጣይነት ያለው ሲሆን የመጀመሪያ ዙር ስራቸውን ሲጀምሩ ታዲያ ተራኪ ከተሰኘ መተግበሪያና ከሶሚክ ስቱዲዮ ጋር መተባበራቸውንም ታስረዳለች። አሁን ባለው የሀገሪቱ ስታተስ የተወሰኑ ትምህርት ቤቶች ናቸው አይነስውራን እና የማየት ድክመት ያላቸውን ተማሪዎች የሚቀበሉት ነው። ከዛ ደግሞ ወደ ሀየር ኤጁኬሽን ሲሄዱ በጣም ትንሽ ኢንስቲቱቶች፣ የተመረጡ ዲፓርትመንቶች ናቸው እነሱን ተማሪዎች ተቀብለው የሚያስተናግዱት። ከዛ በተጨማሪ ደግሞ የብሬል ማቴሪያል በዋነኝነት አሶሴሽኑ ብቻ ስለሆነ የሚያመጣው እጥረት አለ። በቀላሉ ሊባዛ አይደለም። በቀላሉ ማቴሪያሎቹን የሚሰራበትንም ማግኘት ከውጭ ስለሚመጣ ከባድ ነው እና አሁን ባለው ኮንክሪት የሆነ ማስረጃ ባይኖረንም ግን አንድ የብሬል ቴክስት ቡክ ለአምስት ተማሪ አይነት መረጃን የሰጡኝ ነው። እንደዛም ሆኖ ለአምስት ወደ ቤት መውሰድም የሚቻልበት አይነት ሁኔታ አይደለም። ስለዚህ እኛ የተማርንበት ሴታ ባለ መጽሐፍ ኖሮን ቤታችን ወስደን ሃይላይት አድርገን ጽፈንበት እንደዛን የተማርነው እና ለነሱ ደግሞ እኩል ኮምፒት እያደረጉ አክሰሳብል ባልሆነ ሪሶርስ መማር የትምህርት ቁሳቁሶች መማር ልክም አይደለም፣ ፌርም አይደለም። ስለዚህ በጣም በትንሽ ለውጦች እነሱ ፊት አድርገው እንዲማሩ ነው። ሲስተሙ ያለው መሆን የነበረበት ሲስተሙ ተደራሽ እንዲሆን ከታች እንዲሆን ነበረ እና እንዳለው ሁኔታ በጣም ተግዳሮቶቹ ብዙ ናቸው። እዛም ደርሰው ትልልቅ ከፍተኛ ትምህርትም ጆይን አድርገው አንድም አሶሴሽን በጣም ብዙ ማቴሪያሎቹ የሚቀበለው ከስድስት ኪሎ ነው ወደ ድምፅ እንዲቀየሩ ማለት ነው። እና እዛ በበጎ ፈቃደኝነት ያየነው እሱን ነው። ከዛ በኋላ እንደ ፕሮጀክት ስንቀርጸው ግን ጥሩ ኦፕሽን የነበረው ድምፅ ነው። ምክንያቱም ድምፅ በቀላሉ ማባዛት ይቻላል፣ ክፍለ ሀገር መላክ ይቻላል፣ ለብዙ ሰው በትንሽ ሪሶርስ መድረስ ይችላል። ስለዚህ ብዙ ሰው ፈቃደኛ ነበር የስቱዲዮ ጊዜ ለመስጠት። በጣም ብዙ ቮለንቲሮች ነበሩን፣ በጎ ፈቃደኞች ነበሩን ጊዜያቸውን ሰውተው የሚያነቡልን። ስለዚህ ሁለቱን አገጣጠምንና የትምህርትና የጤና ቁሳቁሶች ወደ ድምጽ መቀየር ጀመረ። በጎንደር አዘዘው የአጼ ፋሲል ትምህርት ቤት መምህርት የሆኑት ወይዘሮ በላይን ሲሳይ አይነስውር ናቸው። ይህን መሰል ድጋፎች አይነስውራን ላይ የሚኖራቸውን ጠቀሜታና ተያይዘው ሊሰሩ ይገባሉ ያላቸውን ጉዳዮች እንዲህ ይገልጻሉ። ለምሳሌ አሁን የአማርኛ ቋንቋ ስንማር ልብ ወለዶችን አንብቡ እንባላለን፣ ል የተለያየ መጽሐፎችን አንብቡ ዲፓርትመንት ቢሆንም የአጣቃሽ መጽሐፎችን አንብቡ ሲባል የዛ ጊዜ ማንን ነው የምንፈልገው? ሰው እንዲያነብልን ነው የምንፈልገው። ስለዚህ ሰው ደግሞ ብዙ መጽሐፍ ቁጭ ሊያነብልሽ አይችልም፣ ምክንያቱም የመሰልቸት ባህሪ ስላለው ማለት ነው። ስለዚህ እነዚህ ኦዲዮ በተለይ ላይ ነው ስውራን ትልቅ ትልቅ ትልቅ ትልቅ ስራ ነው የሚሰራ ማለት ነው። የፈለግነውን ገብተን በድምፅ እናዳምጣለን። ሰውንም እንዳንረብሽ ደግሞ በኤርፎን እናዳምጣለን። በፈለገው ሰዓት እየከላለስን ነው ማመብ እንችላል። ስለዚህ ለእኛ ትልቅ አጋዥ ነው። ይሄንን ነገር ይች ወጣት ልጅ ለዓይነ ስውራን አስባ መነሳቷ እነዚህን ለክፍለ ሀገርም ሆነ ሞባይልም ሊሆን ይችላል፣ መቅረጫም ሊሆን ይችላል፣ ኤርፎንም ሊሆን ይችላል። እነዚህ ነገሮች ወደ ክፍለ ሀገሩ በተለይ በማህበራት በኩል ቢሰጥና፣ ማነው የሚያስፈልገው ይሄ ነገር ተብሎ ተጠንቶ ማህበራት ስለሚሰጡ ይሄ ነገር እንደው ባለሀብቶችም ኩባንያዎችም ካሉ ይሄን ነገር ድጋፍ ቢያደርጉ ለዓይነ ስውራን ከባዶ ችግር ተፈታ ብዬ ነው ማስበ። በዚህ አይነት የኤደን ዝግጅት ከዚህም ሰፋ ያለ ነው። በድር ገጻችንና በማህበራዊ ትስስር ገጾቻችን ላይ ቀሪውን ታገኛላችሁ። ክቡራትና ክቡራን አድማጮቻችን ለአርብ ምሽት ያሰናዳነውን በዚሁ ማጠናቀቃችን ነው። አስተናጋጃችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ሲድራክ ፍራንክሊንና ከተቀሩ ባልደረቦች ጋር በዚሁ የተሰናበትን። ነገ ቅዳሜ እንገናኝ بلکارمی شد.